ትኩረት በአፍሪካ የቀድሞው የቡርኪና ፋሶ ፕሬዝደንት ቶማስ ሳንካራ በጎርጎሪዮሳዊው ጥቅምት 15 1987 ዓ ም በአንጻራቸው በተካሄደ መፈንቅለ መንግስት ተገደሉ ይኸው ደም አፋሳሽ ድርጊት በኢምፔሪያሊዝም አንጻር በነበራቸው አቋማቸው የአፍሪቃ ቼ ጉቬራ የሚል ቅጽል ስም የተሰጣቸውን ቶማስ ሳንካራ ህይወት ባጭሩ ቀጭቶታል ታኅሳስ 1949 ዓ ም ቀድሞ ሰሜን አፐር ቮልታ ተብላ ትጠራ በነበረችው ሀገር የተወለዱት ቶማስ ሳንካራ ሀገራቸው ከፈረንሳይ ቅኝ አገዛዝ ተላቃ ነፃነቷን ስታገኝ የ12 ዓመት ልጅ ነበሩ። ወጣቱ የጦር ሻምበል ቶማስ ሳንካራ በ1983 ዓ ም በመፈንቅለ መንግስት ስልጣን ከያዙ ከጥቂት ጊዜ በኋላ አፐር ቮልታ የሚለውን የሀገራቸውን መጠሪያ ወደ ቡርኪና ፋሶ ወይም ሲተረጎም የቀና ሰዎች ሀገር ብለው በመቀየር መንግስታቸውን ከቀድሞዋ ቅኝ ገዢ ፈረንሳይ በግልጽ እያራቁ ተራማጅ ያሏቸውን ሶሻሊስት ፖሊሲዎችን አስተዋወቁ። ሳንካራ ከሙስና የጸዳችና ከጎረቤት አፍሪቃውያት ሀገራትም ጋር አንድ የሆነች ቡርኪና ፋሶን የማቋቋምም ህልም ነበራቸው። ሳንካራ የተከተሉትን ሶሻሊስታዊ አመራር በዕድሜ የገፉት ቡርኪናቤዎቹ በጥርጣሬ ቢመለከቱትም ከ30 ዓመታት በፊት የተገደሉት የቀድሞው የቡርኪና ፋሶ ርዕሰ ብሔር በወጣቱ ዘንድ ዛሬ ትልቅ አድናቆት አትርፈዋል። ሰላሳኛ የሙት ዓመታቸውንም ምክንያት በማድረግ ወጣቶቹ ለሳቸው ክብር አንድ መታሰቢያ እንዲሰራ በመጠየቅ ሰሞኑን አደባባይ መውጣታቸው የሚታወስ ነው። ቶማስ ሳንካራ በስልጣን በቆዩባቸው አራት ዓመታት በተለይ ቅድሚያ የሰጡት አላግባብ የሚባክን የመንግስት ወጪን ለመቀነሱና የጤናውን የትምህርቱንና ከቡርኪና ፋሶ ሕዝብ መካከልም ብዙውን ከፊል የሚሸፍኑትን የገበሬዎችን ሁኔታ ለማሻሻሉ ተግባር ነበር። በሳንካራ አመራር ዘመን በየመንደሮቹ የጤና ጥበቃ ማዕከላት ተቋቁመዋል። በ1984 ዓመተ ምህረት ለምሳሌ ተንቀሳቃሽ የጤና ቡድኖች በሁለት ሳምንታት ውስጥ ከ2 ሚሊዮን ለሚበልጡ የሀገሪቱ ህጻናት ክትባት መስጠታቸው የሚታወስ ነው። በዚያው ዓመትም ሳንካራ መሬትን ወደ መንግስት እጅ በማስገባት የግብርናው ምርት እንዲጨምር ማድረጋቸው፣ በ1986 ዓ ምህረት ደግሞ 35000 ቡርኪናቤዎችን በሦስት ወራት ውስጥ ማንበብና መጻፍ እንዲማሩ ማድረጋቸው ይነገራል። ቶማስ ሳንካራ ሀገራቸውንና ህዝባቸውን ለማገልገል ቆርጠው የተነሱ ተወዳጅ መሪ እንደነበሩ በሊቢያ የቀድሞው የቡርኪና ፋሶ አምባሳደር ሙስቢላ ሳንካራ እንዲህ አስታውሳሉ። ቶማስ ሳንካራ በድሆች እንዲሁም ፍትህና መደመጥን በሚፈልጉ ሁሉ ዘንድ ተቀባይነት ነበራቸው። ምንም እንኳን ድሃ ቢሆኑም፣ በቡርኪና ፋሶ ዜግነታቸው ኩራት የሚሰማቸው ቡርኪና ቤዎቹ ሁሉ ቶማስ ሳንካራን ይረዷቸው ነበር። ሳንካራን ልዩ የሚያደርጋቸው ለሀገራቸውና ለህዝባቸው የነበራቸው ክብርና ፍቅር ነው። ቶማስ ሳንካራ ፖሊሲዎቻቸውን በጠነከረ አመራር ገቢራዊ ማድረጋቸው፣ ለምሳሌ በአንድ በኩል ህዝቡን የሚቆጣጠሩ የአብዮቱ ተከላካይ ኮሚቴዎችን በሌላ ወገን ደግሞ ፍትሕ የሚሰጡ የአብዮቱ ህዝባዊ ችሎቶችን አቋቁመው እንደነበር የፖለቲካ ተንታኞች ያስታውሳሉ። ፖሊሲዎቻቸውን በመቃወም የስራ ማቆም አድማ ያደረጉ መምህራንን ግን ከስራ አባረዋል። በአንጻራቸው የተንቀሳቀሱ የፖለቲካ ተቃዋሚ ፓርቲዎችና የሙያ ማህበራት አባላትንም በቁጥጥር እንዲውሉ አድርገዋል። ከቀድሞው የሊቢያ መሪ ሞሐመር አል ጋዳፊና ከቀድሞው የጋና ፕሬዚደንት ጄሪ ሮሊንግስ ጋር የቅርብ ግንኙነት በማድረጋቸው ከጎረቤት ኮት ዲቮር እና ቶጎ ጋር ጠንካራ የሀሳብ ልዩነት ውስጥ የገቡት ሳንካራ ቡርኪና ፋሶን ብቻ ሳይሆን ሌሎች አፍሪቃውያት ሀገራትን ጭምር ከምዕራቡ ዓለም ጥገኝነት የማላቀቅም ጠንካራ ፍላጎት ነበራቸው። አውሮፓውያን ቅኝ ገዢዎች በአህጉሩ የፈጸሙትን ብዝበዛ በማመልከትም አፍሪቃውያት ሀገራት ከምዕራቡ የተበደሩትን የውጭ እዳ መክፈል እንዲያቆሙ ያሳሰቡበት ጥሪያቸውም የቀድሞዎቹን ቅኝ ገዢዎች ሳያስደነግጥ አላለፈም። አፍሪቃውያቱ ሀገራት እዳቸውን ለምዕራባውያኑ ባይከፍሉ ምዕራባውያኑ እንደማይሞቱ፣ አፍሪቃውያን ግን እዳውን ቢከፍሉ ይሞታሉ የሚል መከራከሪያ ነበር በወቅቱ ያቀረቡት። የቀድሞ የቡርኪና ፋሶ አብዮተኛ መሪ ቶማስ ሳንካራ በታማኝነታቸውና በተራ አኗኗራቸው ከብዙዎቹ አፍሪቃውያን አቻዎቻቸው እየተለዩ ነበሩ። ፕሬዝደንቱ ሁለት ልጆቻቸውን የሰፊው ህዝብ ልጆች ወደሚሄዱበት የመንግስት ትምህርት ቤት ይልኩ እንደነበርና ቀዳማዊቷ እመቤትም በቡርኪና ፋሶ የመጓጓዣ ዘርፍ ውስጥ የነበራቸውን ሥራ መቀጠላቸው ይነገራል። ሳንካራ ከእርሳቸው በፊት የነበረው መንግስት ይጠቀምባቸው የነበሩትን የናጠጡ ተሽከርካሪዎችን ሸጠው ለራሳቸው በአነስተኛ መኪና መጠቀማቸው መጠቀማቸውና ሚኒስትሮቻቸውም የእሳቸውን አርአያ እንዲከተሉ ማድረጋቸውም የሚታወስ ነው። የቶማስ ሳንካራ አመራር ግን ከአራት ዓመት የበለጠ ዕድሜ አልነበረውም። ጥቅምት 15 1987 ዓ ም ወደ አንድ ልዩ የካቢኔ ስብሰባ እየሄዱ ሳለ በአንጻራቸው መፈንቅለ መንግስት ባካሄዱትና በፕሬዝደንቱ ታማኝ ጠባቂዎች መካከል በተደረገ የተኩስ ልውውጥ ወቅት ተገደሉ። ሳንካራ ከፈረንሳይና ከኮት ዲቯር ጋር መልካሙን ግንኙነት አለመፍጠራቸው ለመገደላቸው አንድ ምክንያት ሳይሆን እንዳልቀረ የፖለቲካ ተንታኞች ይገምታሉ። ቶማስ ሳንካራ ለቦሊቪያዊው አብዮተኛ ቼኩቬራ በሀገሪቱ በተደረገ መታሰቢያ ስነ ስርዓት ላይ አብዮተኞችንና ግለሰቦችን መግደል ይቻላል፣ ሀሳብን ግን መግደል አይቻልም ሲሉ አንድ የኪዩባ አብዮት ጦር መኮንንን በመጥቀስ ከተናገሩ ከአንድ ሳምንት በኋላ ነበረ እየተገደሉት ከመፈንቅለ መንግስቱ በኋላ የቡርኪና ፋሶን አመራር ለ ለሶስት አስርተ ዓመታት ያህል ከ987 እስከ 2014 ዓ ም ድረስ የያዙት ፈላጭ ቆራጩ ብሌይዝ ካምፓወሬ በሳንካራ ፖሊሲዎች አማካኝነት የተመዘገቡትን ውጤቶች ወዲያውኑ ማፍረስ ጀመሩ። ከሶስት ዓመታት በፊትም ህገ መንግስቱ ላይ ማሻሻያ በማድረግ የሥልጣን ዘመናቸውን ለማራዘም ያደረጉት ሙከራቸው ባስነሳባቸው የህዝብ ተቃውሞ ካምፓወሬ ከስልጣን ተወግደው ወደ ጎረቤት ኮት ዲቮር ተሰደዋል። የቡርኪና ፋሶ አብዮተኛ መሪ አድናቂ ወጣቶች ሰሞኑን የቶማስ ሳንካራን ፎቶግራፍ ይዘው አደባባይ በወጡበት ጊዜ የኒህኑ መሪ ራዕይ ያስታውሰዋል። ማመፁን ማሳየት ለማይችል ባሪያ፣ ለዚሁ ለደረሰበት መጥፎጣ ሌላ ሰው ሊያዝንለት አይገባም። በባርነት ቀንበር የሚገኘው ይሄው ግለሰብ በንቀት የሚያየውንና እኔ ነጻ ወጣዋለሁ የሚለውን ባሪያ አሳዳሪውን በተመለከተ ስህተት ከሰራ ለዚሁ ስህተቱ ተጠያቂ ራሱ ነው። ማወቅ ያለበት ትግል ብቻ ነጻ ሊያወጣው እንደሚችል ነው። ከ2015 ዓ ም ወዲህ ቡርኪና ፋሶ በሮክ ማርክ ካቦሬ በመመራት ላይ የምትገኝ ሲሆን ብዙዎቹ የቡርኪና ፋሶ ዜጎች በአዲሱ ፕሬዝደንት ዘመን እውን ይሆናል ብለው የጠበቁት ተሀድሶም ሆነ የቶማስ ሳንካራ አሟሟትና የገዳዮቻቸው ማንነትም በግልጽ ይታወቃል በሚል ይዘውት የነበረው ተስፋቸው የጠበቁትን መልስ ሳያስገኝላቸው ቀርቷል። ስለ ቶማስ ሳንካራ የህይወት ታሪክ እንደጻፉት ብሩኖ ጃፍሬ አባባል ሳንካራ የተገደሉበትን መፈንቅለ መንግስት እየጠነሰሱት በዚያን ጊዜ ምክትላቸውና ወዳጃቸው የነበሩት ብሌይዝ ካምፓወሬ ናቸው ተብለው ይጠረጠራሉ። Sankaran, pendant tout le régime voilà un peu les ramifications les noms des membres du commando sont connus አሁን በስደት የሚገኙት የቀድሞው የቡርኪና ፋሶ ፕሬዚደንት ብሌስ ካምፓዎሬ ለቶማስ ሳንካራ ግድያ በኃላፊነት እንደማይጠየቁ ቢያስታውቁም በሌሉበት በቡርኪና ፋሶ ክስ ተመስርቶባቸዋል።